Of America, the way you, the Radio Tabiano. <tries> የአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መስከረም 28 2009 ዓ ም ፕሮግራሙን ጀመረ። በኢትዮጵያ የወቅቱ ሁኔታ ላይ ውይይት ይዘናል። ምን ሊከሰት ይችላል? እኔ ብዙ ስጋት አይደለም የሚሰማኝ ተስፋ ነው የሚታየኝው። እኔ የኔ ስጋት ግን መንግስት፣ እንደዚህ በቀላሉ ችግር ተነስተዋልና አንተ ከስልጣን ወረድ ስለተባለ የሚወርድ አይደለም። ህዝቡ የሚያነሳቸውን ጥያቄዎች ስናይ በመንግስትና የመንግስትን ስልጣን በያዙ ሀይላት ላይ ያነጣጠረ እንጂ በጎን ሌላ ህዝብ ላይ የተደረገ ግልጽ የሆነ ቅስቀሳ፣ የዘር ማጥፋት ዘመቻ አላየንም፣ አልሰማን። ሁሉንም በምሽቱ ትሰሟቸዋላችሁ። የምናስተናግዳችሁ ጽዮን ግርማና ሰሎሞን አባተነን እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ይታዬ ነኝ። የየመን ዋና ከተማ ሰንአ ውስጥ በአንድ የታዋቂ ሰው የቀብር ስነ ስርዓት ላይ በደረሰ የአየር ጥቃት ከሰማኒያ የሚበልጡ ሰዎች መገደላቸው ተዘገበ። የአማጽያኑ ሁቲዎች መንግስት የአገር ግዛት ሚኒስትር አባት ቀብር ዝግጅት ላይ ሁለት ፈንጂ እንደ ፈነዳ ነው ዘገባዎች የገለጹት። ሚኒስትሩ ተጎድተው እንደሆነ የሚታወቅ ነገር የለም። የዩናይትድ ስቴትስ የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ዶናልድ ትራምፕ በቅርቡ ብቅ ባለባቸው ሴቶችን አስመልክተው ጨዋነት የጎደለው ነገር ሲናገሩ የሚሰሙበት ቪዲዮ ምክንያት በሪፑብሊካን ፓርቲው መሪዎች እየተወገዙ ናቸው። ትራምፕ ከ11 ዓመታት በፊት በተቀዳው ቪዲዮ ላይ ቆንጆ ሴቶች ሳይ ይስቡኛል፣ ምንም ማድረግ አልችልም፣ ተነስቼ ስማቸዋለሁ ሲሉ ይሰማሉ እንደ ማግኔት ነው የሚስቡኝ። ጠጋ ብዬ ጊዜ ሳልወስድ ሳም ነው ማደርጋቸው ይላሉ። ታዋቂ ኮከብ ሰው ከሆንክ ደግሞ እሺ ነው የሚሉ፣ የፈለግከውን ማድረግ ትችላለህ በማለት ሲቀጥሉም ይሰማል። እንዴት አድርገው ሴቶችን ለወሲብ እንደሚጠጉም ከመጠን በላይ ፍጥጥ ባለ ጸያፍ ቋንቋ ይናገራሉ። የሪፑብሊካን ፓርቲው ብሔራዊ ኮሚቴ ሊቀመንበር ሪንስ ፕሪበስ ባወጡት መግለጫ ማንም ሴት በምንም አይነት እንዲህ ልትባል ፈጽሞ አይገባም ብለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ፖል ራያንም ትራምፕ በዚያ የድምፅ ግጃቸው ከሚሰማባቸው በተሻለ ሴቶችን እንደሚያከብሩ ለሕዝቡ ያሳያሉ ብዬ ተስፋ አድርጋለሁ ብለዋል። ተቀናቃኛቸው የዲሞክራቲክ ፓርቲ ውጪዋ ሂለሪ ክሊንተን ትራምፕ ሲናገሩ የተሰሙት ይሰቀጥጣል ካሉ በኋላ ፕሬዚደንት እንዲሆኑ ፈጽሞ ሊፈቀድላቸው አይገባም ብለዋል። ሀሪኬን ማቲው የሚባለውና ሄይቲ ውስጥ ዘጠኝ መቶ የሚጠጉ ሰዎችን የገደለውና በፍሎሪዳዋ የዩናይትድ ስቴትስ ግዛትም አራት ሰው የገደለው ከባድ ዝናብ አዘል የውቅያኖስ ማዕበል ዛሬ ጉልበቱን ጋብ አድርጓል። ሆኖም ጆርጂያን፣ ሰሜን እና ደቡብ ካሮላይናን አሁንም እያሰጋቸው ነው። ሄይቲዎች በሺዎች የሚቆጠሩ ያለመ ማጠጊያ አስቀርቷል። ከዚያም ዶሚኒካን ሪፐብሊክ፣ ጃማይካ፣ በሃማስና ኪዩባን እየደበደበ ሐሙስና አርብ ፍሎሪዳ ሲደርስ ነው አራት ሰው የገደለው። ሚስጥራዊ የመረጃ ሰነዶችን በድብቅ እያሾለከ ይፋ የሚያደርገው ዊኪሊክስ ብዛት ያላቸው የዲሞክራቲክ ፓርቲዋን እጩ የሂለሪ ክሊንተንን የኢሜል ልውውጦች አወጣ ለዎል ስትሪት ድርጅቶች ሂለሪ ክሊንተን ያደረጓቸውን ንግግሮች ጽሑፎችም ያካተተ መሆኑ ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሄርትስ በ22 ሜትር ባንድ በ13615 እና በ13860 ኪሎሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መስከረም 28 2009 ዓመተ ምሕረት ምሽት ፕሮግራም ነው። አሁን ጸጋዬ ያለው ስጋት የለኝም አለው። እኔ በአንጻሩ ስጋት አለኝ። ምክንያቱም የጸጋ ስጋት የለኝም አርጊመንት ኢህአዴግን ማጨመር አርጊመንት ነው። ኢህአዴግ ግን አለ። አሁን አለ ብቻ ሳይሆን በጣም አለ። ስለዚህ ምንድን ነው ምን ሆኔ መኖር የለበትም ነው እያልኩ ያለሁት እንጂ መኖሩን አልተጠራጠርኩ። መኖር መኖር የለበትም ማለት እንግዲህ ምኞት ነው። ለዚህ ምሽት ከያዝንላችሁ የኢትዮጵያ ጉዳይ ውይይት የተቀነጨበ ነው የሰማችሁት። አሁን ወደ ውይይቱ እናልፋለን። በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊያስቆጥር ጥቂት ቀናት ይቀሩታል። እንዲሁም በአማራ በኮንሶና በሌሎችም የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ሕይወት መጥፋት ምክንያት ሲሆን አይተናል። ይህንን ጉዳይም ዓለም አቀፍ የብዙሃን መገናኛዎችን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡበት ይገኛሉ። ባለፈው እሁድ በቢሾፍቱ ሆራ ሐይቅ እሬቻ በዓል ላይ በተከሰተው አደጋ ደግሞ የብዙዎች ሕይወት ጠፍቶአል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ከሕግ ባለሙያው አቶ ሙሉጌታ አረጋዊ፣ ከኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸውና ከሜልበርን ዩኒቨርሲቲ የሕግ ፋካልቲ አጥኚውን ረዳት መምህር ዶክተር ጸጋይ አራርሳን ጋብዘናል ለዚህ ውይይት። የውይይቱ ሁለት ክፍሎች ሰሞኑን ተላልፈዋል። ዛሬ የመጨረሻው ክፍል ይቀርባል። ጽዮን ግርማ ነች አወያየቻቸው ወደ ዶክተር ጸጋይ ልምጣ። እስካሁን ያነሳ ናቸው እናንተ የሚያነሳችኋቸው፣ እንደዚሁም ደግሞ ስንዘገባቸው የቆየናቸው ጉዳዮች የሚያሳዩት በርካታ ችግሮች በኢትዮጵያ ውስጥ መኖራቸውን ነው። በእርሶ በኩል ምን ሊከሰት ይችላል ካሁን በኋላ ብለው የሚያስቧቸው ጉዳዮች አሉ? ምን ሊከሰት ይችላል? እኔ ብዙ ስጋት አይደለም የሚሰማኝ፣ ተስፋ ነው የሚታየኝ። ምክንያቱም ለብዙ ጊዜ የመሰማት እጦት ያጋጠመው ህዝብ አሁን ተወያዮቼ እንዳነሱት የመብት ጦት ችግር፣ መንግስት ተጠያቂነት አለመኖር ችግር፣ የተቀባይነት ፖለቲካዊ ተቀባይነት ማጣት ችግር እነዚህ እነዚህ ዋና ችግሮች ናቸው፣ መሰረታዊ ችግሮች ናቸው። ልክ ነው። እነዚህ አንድ ላይ የፈጠሩት ነገር ህዝብ መስማት አለመቻሉ ነው። ለንግግር እንዲመቸን ግን ያው መንግስት ብለን ኢህአዴግን ነው የምንጠራው፣ እና ኢህአዴግ ህዝብን የመስማት መሰረታዊ ችግር አለበት። አዎ እንግዲህ እነሱ ነገሮች ዶክተር ፀጋዬ ላቋርጦት ነው ወደዛ ልመጣ ፣ ስጋቶቹን ከዛ በኋላ እናገራለው። ስጋቶች ልናገር ነው ይሄ ወታደራዊ የሆነ ምላሽ የፈጠራቸው ትልቅ ክፍተት አለ። ምንድን ነው የፈጠረው ክፍተት በአጭር ቋንቋ ቢገለጽ፣ ማህበራዊ ፍትህ እጦት አለ። የማህበራዊ ፍትህ እጦት ሲባል አንደኛ እውቅና ማጣት ነው። አሁን ይሄ ካልቸራል ሬኮግኒሽን የሚባለው ማለት ነው፣ የባህል እውቅና ማጣት፣ የኦቶኖሚ ማጣት ደረሰ ቅድም ሲል እንደነበረው የራስን በራስ የማስተዳደር ራስን የመግለጽ መብት ማጣት አሁን የማንነት ጥያቄዎች በየቦታው አሉ ይሄ አንደኛው ጥያቄ ነው ሁለተኛ የክፍፍል የኢኮኖሚያዊ ፍትሃዊነት እንዳልኩት የመሬት ነጥቃ የስራ አጥነት የቤት አጥነት ኢኮኖሚያዊ ፍትሃዊነት እነዚህ እነዚህ ነገሮች አሉ ሶስተኛ የውክልና እጦት ነው ፖለቲካዊ ሬፕሬዘንቴሽን አለማግኘት እና ፖለቲካዊ ምህዳር አለመኖሩ ለህዝብ የድምጽ ማሰሚያ ቦታ አለመኖሩ ህዝቡ አሁን ተቃውሞዎች በሙሉ ካልቸራል ተርን ይዘዋል ይላል ጓደኛ ዝቅል ገቢሳ እና ዘ ካልቸራል ተርን ቱ ሬዚስተንስ እየተወሰደ ነው ይላል። እና ይሄ ስለሆነ በዚህ ሁኔታ ውስጥ ስለሆነ አሁን ያለው ለውጥ እየመጣ ያለው እኔ ተስፋ እንጂ ስጋት አይታየኝም። እኔ የሚታየኝ ተስፋ የሚሆንበት ምክንያት ምንድን ነው? ይሄ መንግስት ይሄንን ያለውን ተቃውሞ ኮንቴይን ማድረግ መቆጣጠር እና ማረጋጋት አይችልም፣ አልቻለም። ስለዚህ የሚችል መንግስት እንዲመጣ ለማድረግ የለውጥ እንቅስቃሴ ላይ ስለሆነ ያለ ነው፣ ስጋት ለህዝብ ስጋት ይኖራል ብዬ አላስብም። በጣም ብዙ ሰው የሚፈራው መንግስትም ደጋግሞ ህዝቡን የሚያስፈራራበት የእርስ በርስ ጦርነት ይከሰታል፣ አገር ልትበታተን ትችላለች፣ ህዝብ ሊገዳደል ይችላል። ይሄ መሆን የሚችለው ኢህአዴግ እስካለ ድረስ ብቻ ነው። ምክንያቱም ኦሮሚያ ውስጥ ሰልፍ ሲወጣ የሚያነሱት ጥያቄ ባልተጠየቁበት ቦታ አማራ ክልል ወልቃይት የአማራ ነው ሲባል ፊቼ እኮ የኦሮሞ ነው ብለው ኦሮሚያና አማራን ለማጣላት ይሞክራል ወልቃይት የአማራ አማራ ነው ሲባል ወልቂጤ እኮ የጉራጌ ነው፣ ወሊሶ እኮ የጉራጌ ነው የሚል ያሌለ አጀንዳ ይፈጥራሉ። ስለዚህ በሶማሌና በአማራ ክልል ስለዚህ የሚያስፈራኝ ሰው የሚፈራው እርስ በርስ መጥ ጦርነት ሊከሰት ይችላል አገር ልትበታተን ትችላለች ምናምን የሚል ነው። ኢህአዴግ ካለ ብቻ ነው እኔ እንደምረዳው፣ ኢህአዴግ ችግር ፈጣሪ የችግር መንስኤ ሳይሆን እራሱ ችግር ነው። ኢህአዴግ እራሱ ችግር ነው። ኢህአዴግ እስከ ተነሳ ድረስ ከስልጣን እስከ ወረደ ድረስ ምንም አይነት ስጋት በሀገሪቱ ላይ ይኖራል ብዬ አልሰጋም። አቶ ሙልጌታ ወደ እርስ ልምጣ። ይህንኑ ጥያቄ ነው ለእርስ የምሰነዝረው። እንደ እንደሰሙት ዶክተር ጸጋዬ ምንም ስጋት የለኝም እንደውም ተስፋ ነው የሚታየኝ ብለዋል ና ከላይ የዘረዘር ናቸው በርካታ ችግሮች እየተከሰቱ ነው ኢትዮጵያ ውስጥ ይሄ ከቀጠለ ምን ሊሆን ይችላል የሚል ስጋት አሉት። መጀመሪያ አንድ ሀገር ውስጥ መንግስት አለ ለማለት ዴሞክራቲክ መንግስት መሆን የለበትም። ኢትዮጵያ ውስጥ መንግስት አለ። አክቹዋሊ ያለው መንግስት ኃይለኛ ጠንካራ መንግስት፣ ጠንካራ ሴኪሪቲ አለው፣ ጠንካራ ወታደር አለ። እና አሁን ጸጋዬ ያለው ስጋት የለኝም ያለው እኔ በአንጻሩ ስጋት አለኝ። ምክንያቱም የጸጋዬ ስጋት የለኝም አርጊመንት ኢህአዴግን ማጨመር አርጊመንት ነው። ኢህአዴግ ግን አለ፣ አሁን አለ ብቻ ሳይሆን በጣም አለ። ስለዚህ ምንድን ነው ሆኗ፣ እኔ መኖር የለበትም ነው እያልኩ ያለሁት እንጂ መኖሩን አልተጠራጠርኩም። መኖር የለበትም ማለት እንግዲህ ምኞት ነው ወይም ሀሳብ ነው፣ ላይክ ሬኮሜንዴሽን ነው። ስጋት መኖርም ምናምንም እኮ ሀሳብ ነው፣ ወደፊት ነው። አደ ካለው ነው የምንነሳው። እና ስለ ወደፊት ምን ማለት የሆነው እኔ የስጋታችን ምንጭ እኮ በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስትን የሚቃወም ህዝብ አለ። ሶ ያ መንግስት ያ የሚደርስበት ተቃውሞ እንዴት ነው የሚያስተናግደው ለሚለው ጥያቄ የምንሰጠው መልስ በጣም ወሳኝ ነው። አሁን መንግስት ያለ ተቃውሞ እየገጠመው ነው። ይሄ ተቃውሞ የሎ ኢንፎርስመንት ችግር ነው ወይም ህግና ስርዓት የመጠበቅ ጉዳይ ነው ብሎ መንግስት ካሰበ የፖሊስ ስራ ነው የሚሰራው ማለት ነው። እሱ ማለት ምንድን ነው? ሰዎች ረበሹ ይባላሉ። የሚቃወሙ ሰዎች ይታሰራሉ፣ ይመረመራሉ፣ ፍርድ ቤት ይሄዳሉ፣ ይከሰሳሉ፣ ይፈረድባቸው። በቃ የፖሊስ ስራ ይሰራል ማለት ነው እንደዚህ ብሎ ሀንድል የሚያደረገው ከሆነ መንግስት ችግሩን ይፈተዋል ብዬ አላስብም። ሰው የመንግስት አቋም የመንግስት ፍላጎት ለችግሩ መፍታት በጣም ወሳኝ ነው እያስባለሁ። አሁን አለንበት ሰዓት ችግሩ በሰላማዊ መንገድ ይፈታል ብለን ተስፋ የምናደረግ ከሆነ እና መንግስት ችግሩን በሰላማዊ መንገድ እስካሁን ድረስ እየፈታው አይደለም የሚል አስተያየት ነው ያለ የህግ ጥሰት ስርዓትን ያለመጠበቅ ችግር አርጎ ስለሚቆጥረው የፖለቲካ ችግር ነው ብሎ የፖለቲካ መፍትሄ ለመስጠት ፈቃድ ያሳየበት ሁኔታ እያየሁ ስላልሆነ በእኔ ጭንቅላት ግን አሁን ያለው ችግር የህግ ጥሰት ችግር ሳይሆን ከዛ አልፎ የፖለቲካ ችግር ወደ ሆነበት ደረጃ ስለተሸጋገረ መፍትሄው መሆን ያለበት የፖለቲካ መፍትሄ ሆኖ እያለ መንግስት ግን የፖለቲካ መፍትሄ እየሰጠ ስላልሆነ መሀል ላይ ግጭት ሊፈጠር ይችላል። ምክንያቱም ኢህአደግ ውረድ ስላልከው የሚወርድ መንግስት አሉ። ውረድ ስለተባለ የሚወርድ መንግስት የሚያያቸው ስንቻ አላውቅም። ከኢህአደግ የምጠብቀው አሁን ምንድን ነው፣ ህዝቡ ልክ ጸጋዬ እንዳለው ኢህአደግ ከሌለ ተስፋ ነው ያለው አለ። ኦፍኮርስ ኢህአደግማ ከሌለ አዲስ ነገር ይጀመራል። የአዲስ ነገር ምንድን ነው አናውቀውም፣ ግን ተስፋ ሊሆን ይችላል። እኔ ግን አሁን ኢህአደግ ስላለ ኢህአደግ የሚቃወሙ ሰዎች አሉ። እነዚህ ተቃዋሚዎች ከኢህአደግ ጋር በሚፈጥሩት ፍጥጫ ችግር ሊፈጠር ይችላል። ችግር እንዳይፈጠር ምንም ማድረግ አለብን ተብሎ ነው ዲስከስ መደረግ ያለበት እንጂ፣ በአሁኑ ሰዓት ያደግ ባለበት ወቅት በጣም ጠንካራ ኤግዚስተንስ በማይበት ሰዓት በጭራሽ ጥሩ ነገር የሚለው ነገር እሺ እሺ። እንግዲህ ዶክተር ጸጋዬ ተስፋ ነው የሚታየኝ ብለዋል፣ እርሶ ስጋት አለኝ ብለዋል። ዶክተር ጸጋዬ መሀል ላይ አስተያየት ለመስጠት ሲገቡ ስለነበር አንድ ጊዜ ዶክተር ደረሰ ለእርስዎ መስጠት የነበረብኝን እድል ዶክተር ጸጋዬ ልመለስ። እዚህ ላይ የሚሰጡት ሀሳብ አለ ከአቶ ሙሉጌታ ጋር በማይስማሙበት ጉዳይ። አዎ ስጋት አለህ ወይ ተብዬ የተጠየቅኩት ስለ ወደፊት ነው። እኔም የወደፊት ነው ስጋት የለኝም ያልኩት። አሁን ስጋት አለ አሁንማ ችግር አለ ፊት ለፊቴ። ይሄ ያለው ችግር የሚቀጥል ከሆነ የስጋቱ አንድ አካል ሆኖ ኢህአዴግ ይሸጋገራል ማለት ነው። አሁን ያለው ችግር በቃ እዚህ ድረስ ነው ሊካሄድ የሚችለው። የፖለቲካ መፍትሄ እየተሰጠ አይደለም፣ ወታደራዊ መፍትሄ ነው እየተሰጠ ያለው። ወታደራዊ መፍትሄ ደግሞ መፍትሄ አይሆንም። ወታደራዊ መፍትሄን ላለፉት አስር ወራት ልጆቹ ፊት ለፊት እየተጋፈጡ እየወጡ ነው። የአሁላ ሰራዊት ባለበት ትናንትናም አሳይተዋል። ይህ የሚሆን ከሆነ ኢህአዴግ አንደኛ ዲሞክራሲያዊ እና ፖለቲካዊ መፍትሄ ለመስጠት አቅም አፈጣጠር የለውም፣ ባህሪውም አይደለም አሁን ደግሞ ችሎታውም የለውም አንድ ሁለተኛ አይፈልግም ምክንያቱም ፖለቲካዊ መፍትሄ መስጠት ማለት የራሱን ንግግሮች እስካሁን ያስቀምጣቸውን ዲስከርሲቭ ፕራክቲሶች በሙሉ ማቆም ማለት ነው ያንንም ማድረግ አይችልም ሶስተኛ ኢህአዴግ በትክክል ፕራክቲከሊ አቅም አጥቷል። አሁን ሀገሩን ለማስተዳደር መደማመጥ እንኳን አይችሉም። ስለዚህ እነሱ ሶሉሽን ሊያደርጉ አይችሉም። ይህ ማለት ምን ማለት ነው? ስለ ኢትዮጵያ ከአሁን በኋላ ስናስብ ከኢህአዴግ ውጪ ኢህአዴግ ኢኩዌሽን ውስጥ የሌለበት አድርገን ብቻ ነው ማሰብ የሚገባን ነው። ስለዚህ ምኞት አይደለም። ስጋት ያላችሁት ወደፊት የሚሆን ፍርሃት ከሆነ ምኞት ነው የምናወራው እና እኔ ደግሞ የሚመስለኝ ከዚህ ስርዓት የመላቀቅ ራፕቸራል ሞመንት ስለሆነ አሁን የሚሆነው ነገር ይሄ ራብቸር ሰላም ነው የሚፈጥረው። ኢህአዴግ አለ ካለ ችግር ለመፍጠር ብቻ ነው። አሁንም ደግሞ ደጋግሞ እያሳየን ያለው ችግር ሲነሳ፣ ግጭት ሲነሳ ሌላ ግጭት በመፍጠር ነው መፍትሄ ለመፈለግ የሚፈልገው እና ይሄ በጣም አደገኛ ችግር ነው። ብቸኛ ስጋት ኢህአዴግ ኢህአዴግ የሌለበት ነገር እንዴት ነው የምታመጣው? እኔ ጥያቄ ልመጣ ነው ተደረሰ እንግዲህ ወደ መለሳለሁ። ወደ አቶ ሙልጌታና ዶክተር ጸጋይ ያነሳሁት ጥያቄ አለ። እነዚህን ችግሮች ከመጀመሪያ ጀምሮ እየዘረዘር ናቸው ከመጣን ና አሁንም እንግዲህ የበርካቶች ህይወት የጠፋበት እውነት ከተስተናገደ በሀገሪቱ ላይ ምንድን ነው በቀጣይስ የሚኖረው ስጋት ነው ጥያቄ። እሱን ጨምሮ እነሱ ያነሱት ሀሳብ ላይ አስተያየት ካለ እኔ ከሁለቱም ጋር ስለምስማማ አስታራቂ ነገር አለው ብዬ አስባለሁ። ከአንድ ብርቱ ሁለት መድኃኒቱ የሚባለው እዚህ ጋር ነው። አንደኛ ዶክተር ፀጋዬ የጠቀሱት በጣም ትክክል። ባለፉት ሁለት አመታት የኦሮሞ ፕሮቴስት የሄደበትን መንገድ ብናይ የኦሮሞ ወጣቶች በሰላማዊ መንገድ ተቃውሟቸውን ሲገልጹ አንድም ጊዜ ከመንግስት ላይ ካላቸው ተቃውሞ ውጪ ወደ ጎን ሄደው ሌላውን ህዝብ፣ ሌላውን ማህበረሰብ፣ ሌላውን ወገን በክፉ የሚናገር ለጥፋት የሚያነሳሳ ወይም ለአካል መጉደል ወይም ለሰውነት ጥቃት ለቫዮለንስ የሚጋብዝ አንድም ነገር አድርገው አያውቁ። አሁን በቀደም ለታ እንኳን ማይክሮፎን ቀምቶ ተናገር የተባለውን ወጣትና ያሰማውን መፈክር ብናየው። ዳውን ዳውን ወያኔ ቲፒኤልኤፍ ነው ያለው ቲፒኤልኤፍ ይሄንን ኢህአዴግ የሚባለውን ግዑዝ ነገር የፈጠረው ድርጅት እና ከውስጡ እንደ ልብ ሆኖ የሚዘውረው ድርጅት ይህ ውረድ ከስልጣን ነው ያለው እንጂ የትግራይን ህዝብ እንደ ትግራይ ህዝብ ታርጌት አድርጎ አንድም አይነት ክፉ ነገር አልተናገረም ባለፈውም በጎንደር ያየ ነው የአማራ ወጣቶች ወጥተው ሰላማዊ ሰልፍ ሲያደርጉ የኦሮሞ ወጣቶች ደም የሚፈሰው ደም የህዝባችን ደም ነው ለምን ደማቸው ይፈሳል ለምን በግፍ መንገድ ላይ ያልቃሉ ነው ያለ ህዝባችን ችግሩ ከመንግስት ጋር ነው እንጂ ከራሱ ጋር አይደለም። ኦሮሞ ከትግሬ ጋር ወይም አማራ ከትግሬ ከአማራ ከኦሮሞ ጋር አይደለም። ይሄ ነገር ከስቴት ጋር ነው፣ ከፖለቲካ ስልጣን ጋር ያለ ችግር ነው። አንድ በዚህ ምክንያት እኔ ይሄ የእርስ በርስ ፍጅት ይመጣል፣ ነገ እንተላለቃለን፣ ወደ ሩዋንዳ መንገድ ልንሄድ እንችላለን የሚባለው ነገር እንደ በጣም አስፈሪ ካላሚቲ አድርጌ አላየው በነገራችን ላይ በዓለም ታሪክ እኮ የዘር ፍጅት የተፈጠረባቸውን ቦታዎች በሙሉ ብናይ የዘር ፍጅቱን የፈጠሩት ሰዎች የፖለቲካ ስልጣንና ወታደር ጉልበት ያላቸው ናቸው። የትም ቦታ ጄኔሳይድ የምንበለው ፖግሮምም የምንለው ዌፐናይዝድ እና ፖለቲሳይዝድ ነው። ሩዋንዳም ለምሳሌ ስልጣኑን የያዘው የሁቶ ኤክስትሪሚስት መንግስት ነው የፈጀው። የአይሁዶችንም ሆሎካስት ብና የናዚ ጀርመኒ ነው የሰራው እንጂ ህዝብ በህዝብ ላይ አይደለም እጁን ያነ ። ስለዚህ ኤግዛጅሬትድ የሆነ ነገር አለ። እንዲህ አይነት አደጋ ሊደርስ በነገራችን ላይ ይህንን ደግሞ ትርቅ አደባባይ አውጥቶ ለሀያ አምስት አመት ሲያጦዝ የነበረው ኢንተራሃሙዌ እያለ ሆሎካስት እያለ አሁን ደግሞ እንደ ሶሪያ እንፋጃለን እያለ ሲናገር የነበረው ራሱ ኢህአዴግ፣ ሌላ ማንም ፖለቲካ ተቃዋሚ ኢትዮጵያ ውስጥ አርስ በእርሱ የማይነጋገር እና የማይስማማ ስንት አይነት የፖለቲካ ቀለም ያለው ድርጅት አለ። ግን አንድም ድርጅት እኔ እኔ የምለውን ነገር ካልሰማችሁ እና እኔ ወደ አደባባይ ካልመጣሁኝ የዘርፍ እጅ ትፈጽማለሁ ያለ የለም። ስለዚህ የኢትዮጵያ መጻሐዬ ይህ ሰዎች እንደሚሉት በጣም እኩይ ወይም የጥፋት ነው ብዬ አላምንም በዛ መልኩ ከዶክተር ጸጋዬ ጋር በጣም እስማማለሁ ይሄ ማለት ፈተና የለም ወይ እኔ ስጋት ከሚለው ቃል ይልቅ ቻሌንጅ ወይም ፈተና የሚለውን ብንጠቀም ጥሩ ነው ፈተና የለም ወይ ብትይ ፈተና አለ አሁን አንዱ ፈተና ምንድን ነው? ይኸው መንግስት ለሚፈጠሩ የፖለቲካ ጥያቄዎችና ተቃውሞዎች በሙሉ ቃታ መሳቡ። እዚህ ጋር ምንድን ነው አቶ ሙልጌታ እስቲ፣ እዚህ ጋር ቅድም ያነሱት ሀሳብ ላይ የግጭት ስጋት አለኝ ሲሉ የምን አይነት ግጭት ስጋት ነው ያለው? እስቲ እሱን ግልጽ ያርጉትና። ይኸውልሽ እንግዲህ ቅድም እንዳልኩት በአንድ በኩል መንግስት አለ፣ በሌላ በኩል ህዝብ አለ። በህዝብና በመንግስት መካከል አሁን ችግር አለ። ያ ችግር እንዴት ነው የሚፈታው የሚለው ጥያቄ ስናይ እንዴት ነው የሚፈታው የሚል ጥያቄ አላነሳሁም። ግጭት ያ ያ አይ አንደርስታንድ ምን ማለት ነው እንግዲህ ወደ ወደ ሶሉሽኑ ልንሄድ ስንል ነው እንግዲህ ስጋት እና ቻሌንጅ የተባለው ነገር የሚመጣው ለማለት ነው። ምን ማለት ነው? ለምሳሌ መንግስት የሚቀርቡለት ጥያቄዎች አሁን ከመለሰ ስጋት አይኖርም፣ ፕሮብሌሙም አይኖርም። ያ ያልቃል ማለት ነው። የእኔ ስጋት ግን መንግስት እንደዚህ በቀላሉ ችግር ተነስተዋል እና አንተ ከስልጣን ወረድ ስለተባለ የሚወርድ አይደለም፣ አይወርድም። መንግስት አይወርድ ስለማይወርድ፣ ህዝቡም አሁን በያዘው ከቀጠለ ግጭት ሊፈጠር ይችላል። ስለዚህ የግጭት ስጋት አለኝ ነው። ግልጽ ነው አደለኝ? አዎ። ግጭቱ በመንግስትና በህዝብ መካከል አዎ። ይሄ እንግዲህ ከመጀመሪያ ስታየው ነው። ያ ግጭት ሲፈጠር ምን አይነት መልክ ሊይዝ ይችላል? ልክ ደረሰ እንዳለው እኔም አሁን ኢትዮጵያውያን በየክልሉ እሷቸው ተቃውሞዎች ዘ ወይ ዘይከንድ አክቲቪቲ ልክ እንዳለው በጣም ዲስፕሊን እንዲሆነና መንግስት ላይ ብቻ ያተኮረ ነው። በአብዛኛው ግን እዚህ አዲስ አበባ ሁነሽ ኢትዮጵያ የሆነች የምሰማቸው ነገሮች አሉ። ነው የቦሳ የኤትኒክ ቴንሽኖች አሉ። እነዚህ ምንድን ናቸው? ሰዎች ስጋት አላቸው። እዚህ ከተማ ውስጥ ሲል የምታደርጊው ሰዎች ስታናገሪ እንደሱ አይነት ስጋት አለ እየተፈጠራለ። መንግስት ብቻ ያፈጠረው አይደለም። ሰው መሬት ላይ እዚህ ተራው ሰው አርቲኩሌት የሚያደረገው ስጋት ነው። እሺ አቶ ሙልጌታ በጣም አመሰግናለሁ። ወደ ዶክተር ደረሰ ልመለስ ና ይሄ እንዲብራራ ስለፈለግኩ ነው። አቶ ሙልጌታ ያነሱት ስጋት የግጭት ስጋት ሁለት ነው። አንደኛው እንግዲህ እንደተባለው የብሔሩ ነው፣ እሱን ቅድም አንስተውታል። ሁለተኛው ስጋት በመንግስትና በህዝቡ መካከል የሚፈጠር ግጭት ሊኖር ይችላል የሚል ስጋት አለ የሚል ነው ና እሱንም አያይዘው እንዲመልሱት እንግዲህ ምንድን ነው የመጀመሪያውን ቅድም እንዳልኩት በኦሮሞም በአማራ ክልልም በተለያየ አገሪቱ ክፍል ህዝቡ የሚያነሳቸውን ጥያቄዎች ስናይ በመንግስትና የመንግስትን ስልጣን በያዙ ሀይላት ላይ ያነጣጠረ እንጂ በጎን ሌላ ህዝብ ላይ የተደረገ ግልጽ የሆነ ቅስቀሳ የዘር ማጥፋት ዘመቻ አላየንም አልሰማን። በባህላችን ብቻ ሳይሆን በፖለቲካ ተዋስኦአችን፣ ዲስኮርሳችን ውስጥ የዚህ የጄኔሳይድ የኤትኒሳይድ፣ የፖግሮም ቋንቋ ለረጅም ጊዜ ሲያቀነቅንና ሲያወራ የኖረው ፓርቲ በጣም በምጸት አይሮኒካሊ በስልጣን ላይ የተቀመጠው ፓርቲ በዘጠና ሰባት ምርጫ ጊዜ ኢንተራሃሙ የሚባል ቋንቋ ወደ ፖለቲካ ተዋሶችን ያገባው ኢህአዲግ ነው። ቅንጅት ስልጣን ስጡኝ፣ ምርጫ አሸንፍ ያለው ስላለ ማለት እኔ ትዝ አይለኝም። የዘር ማጥፋት ቅስቀሳ ቅንጅት ሲያደርግ አላደረግም። አሁንም ደግሞ የዚህ የሶሪያን የአይሁዶችን ሆሎካስት እያነሳ እኛ ከሌለን ይህ ሀገር ያልቃል፣ ያበቃለታል፣ ያከትምለታል፣ እርስ በርሳችን እንፋጃለን የሚል ቅስቀሳ የሚያደርገው እኔም ማቀው ይሄ መንግስት ነው። ህዝቡ ግን እንደዚህ አላለም እና በታሪክም ደግሞ ያየ ነው እንዲህ አይነት ፍጅት የፈጠሙት የሚገርመው ስልጣን ላይ ያሉ ኃይላት ናቸው ብያሉ በታሪክም ስናይ ማለት በህዝብና በመንግስት መካከል ግጭት ይፈጠራል እሱማ አወርድ እየተፈጠረ ነው ይሄ ስጋት የሚባለው ነገር መፍትሄ እንዲመጣለት ከተፈለገ መፍትሄው የፖለቲካ መፍትሄ ነው ባይነኝ ሲሆን የፖለቲካ መፍትሄው ምን ምንን ማካተት አለበት እንዴት እንሂድበት የሚለው ላይ መነጋገር መወያየት፣ ምንድን ነው መፍትሄው የሚለው ጥያቄ ነበር። የእኔም ቀጣይ ጥያቄ ሊሆን የነበረው በመሀል ላይ አቶ ሙልጌታ ዶክተር ደረሰን ሲያቋርጡት ነበር። ና ያቋረጡበትን ምክንያት እንስማ። ና ወደ ዶክተር ጸጋይ አስተያየት እንመጣለን። ነና ተግባብተናል ማለት ስጋት ያለ መሆኑ ዶክተር ደረሰም የተቀበለ ይመስለኛል። አይነት እዛ ላይ ክሊር መሆን አለበት። አካዴሚክ ወሬ ብቻ አይደለም ይሄ ሪል ፕሮብሌም እዚያ አለ እና ከአካዴሚክ ነገር ወረድ ብለን ኢትዮጵያ ያሉት የተለያዩ ብሄር ብሄረሰቦች ምን አይነት ስሜት ነው ያላቸው? በአሁኑ ሰዓት እዚህ ስለሚደረገው የተለያዩ ግጭቶች በመንግስትና በሚቃወሙ ህዝቦች መካከል ያለው መፋጠጥ ላይ ምን አይነት ስሜት አላቸው? ለምሳሌ ጎንደር ውስጥ በተፈጠረው ችግር ምን አይነት ስሜት አላቸው? እዛ ውስጥ ኢንቮልቭ የሆኑ ሰዎች። ይሄ ኮምፕሊትሊ በመንግስትና በህዝቦች መካከል ነው ስንል፣ ያ የሚፈጥረው ሌላ ፕሮብሌም አለ። ያ ምንድን ነው የኢትዮጵያ ፌዴራሊዝም ወይስ ኦርጋናይዝ ሁላችንም እናውቀዋለን። የአይደንቲቲ ፖለቲካ አለ። የአይደንቲቲ ፖለቲካ ማለት ደግሞ በግልጽ መዋራት ካለበት ትግሬ ነኝ፣ አማራ ነኝ፣ አማራ ነኝ፣ ኦሮሞ ነኝ ማለት ነው። እሱ ራሱን የሚፈጥረው ችግር አለ። ትግሬ ነኝ ካልሽ ኦሮሞ አደለሽም ማለት ነው። ባለመሆንሽ ብቻ የሚሰማሽ ነገር አለ። ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል። አንድ ብሔረሰብ በሌላው ብሔረሰብ ላይ የሚኖረው አመለካከት አለ፣ አስተሳሰብ አለ። ከመንግስት ጋር አንድ ነው ተብሎ የሚገመት ብሔረሰብ አለ፣ ይሁን አይሁን ሳይመረመር ማለት ነው። ለምሳሌ ኢኤልኤፍ እና የትግራይ ህዝብ አንድ ተደርጎ አንድ አድርገው የሚያዩ ሰዎች አሉ። እንደዚህ አድርገሽ ካየሽ መንግስትና የትግራይ ህዝብ አንድ ሆነ ማለት ነው። ስለዚህ መንግስት ከተቃዋሚዎች ጋር በተጋጨ ቁጥር የትግራይ ህዝብ ተጋጨ ማለት ነው። እንደዚህ ብሎ የሚያስብ ጥቂት ሰው አደለም። በግልጽ ተዋራ እና ኢትዮጵያ የተለየ ሀገር ነው። ኢትዮጵያ ውስጥ ያለው ኮንትራዲክሽን በመንግስትና በህዝብ መሀከል ብቻ ነው ማለት አይ ቲንክ ሪያሊቲ ያገናዘበ ኦነስት የሆነ አፕሬዛል አደለም። ያ የሚባለው የመንግስት ፕሮፓጋንዳ ብቻ ሳይሆን መሬትም ላይ ያለ ነው። ስሜቱ አለ። እዚህ ሀገር ተጠቃሚዎች ትግሬዎች ናቸው ይባላል። የትግሬዎች ዶሚኔሽን ያለው ይባላል። ይህ ዝም ብሎ የተፈጠረ ነገር አለ፣ ብዙ ሰው የሚያወራው ነ ፖለቲከኞችም ያወሩታል፣ ግለሰቦችም ተራ ሰዎችም ያወሩታል። በዚህ መንግስት የተጠቀሙ ትግሬዎች ናቸው ይባላል እና ይሄ መንግስት የፈጠረው ብቻ አይደለም። መንግስትን ፈጥሮታል ግን ህዝቡም ራሱ የሚያራግበው ነገር አለ። ዶክተር ጸጋይ እንግዲህ አሁን አቶ ሙልጌታ ሰፋ አድርገው የግጭታቸውን ስጋት እያስረዱ ነበር። ያው እየሰሙ ነው ብዬ ተስፋ አረጋለሁ። ና ምንድን ነው የመፍትሄ ሀሳብ ወደሚለው ጥያቄ ከመምጣቴ በፊት እነዚህ ላይ የሚሰጡት አስተያየት ካለ። እኔ ያው ቀደም ሲል እንዳልኩት ስጋት አለ ብዬ አላምንም። ተስፋ ነው ያለው የሚመስለኝ። ምናልባት ፈተና የሚለው የደረሰ አገላለጽ ይስማማኛል ቻሌንጆች አሉ ለሽግግር ከዚህ አሁን ካለንበት አጣብቅኝ ለመውጣት በምናደርገው እንቅስቃሴ አንዳንድ ፈተናዎች አንዳንድ ተግዳሮቶች እንደሚገጥሙን ግልጽ ነው። ከነዛ መካከል ለምሳሌ አንዱ ብዙ የህዝብ ቁጣ አለ። ተገልለናል፣ ውክልና የለንም፣ የኢኮኖሚ ፍትህ ማጣት ችግር አለብን፣ ሚስ ሬኮግናይዝ ተደርገናል የሚሉ ሰዎች በጣም ብዙ አሉ አሁን ከዳር እስከ ዳር እና የእነዚህ ሰዎች የመጎዳት፣ የመገለል፣ የተስፋቢስነት ስሜት እንዴት ተደርጎ አድሬስ ይደ- ይሆናል። ብዙ ቁስል አለ። ለምሳሌ ኦሮሚያ፣ አማራ፣ አሁን በቅርብ የምናየው ኮንሶ፣ ሲዳማ፣ ጋምቤላ፣ ኢቭን ኦጋዴን በየቦታው ችግር መኖሩ ብቻ የፍትህ ማጣት ችግር፣ የውክልና የድምፅ ማጣት ችግር ብቻ ሳይሆን በየጊዜው ደግሞ በተቃውሞ ሂደት የሚደርሱ ህመሞች አሉ፣ ቁጣዎች አሉ። ይሄንን ህመም እንዴት አድርገን ማስታመም፣ እንዴት አድርገን ማከም፣ እንዴት አድርገን መፈወስ እንችላለን የሚለው አንዱ ትልቅ ፈተና ነው። ለምሳሌ አሁን ልክ ነው፣ በመንግስትና በህዝብ መካከል ግጭት ይኖራል ብቻ ሳይሆን አለ። ከዚህ በላይም ሊሄድ የሚችል አይመስለኝም፣ ከዚህ በላይም ሊገለጽ የሚችል አይመስለኝም። ነገር ግን በህዝቦች መካከል ግጭት አለ ወይ የሚለው እኔ በህዝቦች መካከል ግጭት አለ ብዬ አላምንም። በህዝቦች መካከል ግጭት እንዲኖር የሚፈልግ ድርጅት ግን አለ፣ ኢህአዴግ ይባላል። በህዝቦች መካከል ሌት ተቀን ቁጭ ብሎ ፕሮግራም ነድፎ እንዴት እስካሁን ሳይጋጩ ቀሩ ብሎ የሚቆጭ የመንግስት አፈቀላጤ ያለው አገር ነው ኢትዮጵያ። እንዴት ሳይጋጩ ቀሩ፣ እንዴት ይዋደዳሉ? ተሳስተው እንኳን ህዝቦች ቢዋደዱ ማጨብጨብ ነበር የሚገባው መንግስት። ተሳስተው እንኳን እነዚህ መግባባት የሌለባቸው ተግባቡ ብሎ የሚጮህ መንግስት ያለበት ሀገር ነው። ስለዚህ በህዝቦች መካከል ችግር አለ ብዬ አላምንም። የሃይማኖት የብሔር የባህል የብዙ አይነት የህብረ ባህላዊነት ያለበት ሀገር ነው። ነገር ግን በህዝቦች መካከል ስር የሰደደ የመጠፋፋት ችግር አለ ብዬ አላምንም። ይሄ እንዲኖር የሚፈልግ መንግስት ግን አለ። ይሄ እንዲኖር የሚፈልግ ድርጅት አለ። ይሄ እንዲኖር የሚፈልጉ ፖለቲከኞች አንተርፕረነርስ የግጭት አንተርፕረነርስ አሉ። እነሱ ሀይል ይባሉ ይገባል የሚል እምነት አለ። ይሄ አንደኛው ፈተና ፈተና ነው። ይሄ እነሱ የሚፈጥሩት ብሶት አሁን ህዝቡን ቁጣ አባብሶበት ያ ቁጣ እንዴት አድርጎ ጎጂ እንዳይሆን ያ ቁጣ ገንቢ እንዲሆን ጥሩ የሆነ የምንስማማባት አገርና መንግስትና ስርዓት ለመገንባት የሚያስችል ኃይል እንዲሆን አቅም እንዲሆነን እንዴት እናደርጋለን? አንዱ ፈተና ነው። ሌላው ስጋት ሳይሆን እኔ ማምነው ሌላ ፈተና የሚሆንብን ነገር አመራር ነው። አሁን በቅርብ አንድ የውጭ ሀገር ሰው ያለኝ ነገር ከተቃዋሚዎች ወገን እንደው ለማደራደር እንኳን ለማነጋገር ምንም መሪ፣ ግልጽ የሆነ መሪ አለመኖሩ አንድ ችግር ነው በጣም የሚያሳዝነው አለ። ከኢህአዴግም ወገን ማንን ነው እስቲ የምናናገረው? ሪሶርስ ፉል የሆነ መነጋገር የሚችል ማንን ነው ብለን እንኳን መለየት አቃተን። ድሮ ተቃዋሚ ብቻ ነበር ችግራችን። አሁን ግን ኢህአዴግም ሰው የለውም። ማንን ይዘን እንነጋገር እናነጋገር የሚሉት አለ። ይሄ ማለት የአመራር ችግር አለ ማለት ነው። ይሄ በጣም ትልቁ ፈተና የሚመስለኝ ወደፊት ለውጥም ለማምጣት አሁን ካለንበት አጣብቂኝ ለማውጣት የሚገጥመኝ ችግር የአመራር ችግር ነው። ብዙ አክቲቪስቶች አሉ፣ ምሁራን አሉ፣ ብዙ ድምፆች አሉ። እነዚህ ድምፆች ግን አገር ማስተዳደር፣ ድርድር፣ መደራደር፣ ትራንዚሽን ማለት ሽግግርን ማቀናበር ይችላሉ ብዬ አላምንም። እነዚህ ሶሻል ሞቢሊዜሽን ሊያደርጉ ይችላሉ እንጂ ፖለቲካዊ አመራር ሊሰጡ አይችሉም። ሶስተኛ የተቋማት ችግር አለ። እንግዲህ የኢህአዴግ ሌጋሲ የሚባለው አንድ ነገር ቢኖር ማንኛውም ተቋም ከፖለቲካ ፓርቲው ነጻ እንዲሆን አለመደረጉ ነው። አንድም ተቋም የምንተማመንበት የጋራ የሚያደርገን የፍትህ ተቋም ፍርድ ቤት የለም። የምርጫ ቦርድ አይሰራም። ሀውስ ኦፍ ፌዴሬሽን አይሰራም። ሁሉም ነገር ኮራፕትድ ሆኗል። የሰብአዊ መብት ኮሚሽን የመንግስት ህሊና ይሆናል ተብሎ የሚጠበቀው የሰብአዊ መብት ኮሚሽን እንኳን ከፖለቲካ ፓርቲው ቀድሞ ልክ ስለማስገባትና የማያዳግም እርምጃ መወሰድ እንደሚገባው ሲናገር የታየበት ሀገር ነው። ስለዚህ ሁለት ሦስተኛው ፈተናችን የሚሆነው የተቋም እጦት ፈተና እና በዚህ ሁኔታ ውስጥ እንዴት አድርገን ነው የለውጥ ተቋማትንም እያደራጀን እንደገና እነዛ ተቋማት ትልቅና ጠንካራ እንዲሆኑ ማድረግ የምንችለው የሚለው ከዚህ ጋር ተያይዘው ቀደም ከፊሊንግ ጋር የተያያዘ ያነሳሁት በህዝቦች መካከል አንዳንድ ቁርሾ ቢኖር እንኳን እነከሌ ተጠቅመዋል፣ እኛ ግን ተገለናል የሚል ስሜት ቢኖር እንኳን ያ ከምን የተፈጠረ ነው ይባል። ማህበራዊ ፋብሪኩም ተጎድቷል በዚህ የፖለቲካል ቫይለንስ ምክንያት እና ይሄን ማህበራዊ ፋብሪክ እንደገና ሪኮንስትራክት ማድረግ እንደገና ወደ መቀራረብ እንደገና ከንዴት ባሻገር ያው እኮ ድሮም አብረን ነበርን አሁንም ወደፊት አብረን ነው የምንኖረው የሚል ለውም መረዳት ወደሚመጡበት ቦታ ኤገን የሶሻል ፋብሪኩን ሂል ማድረግ የቡድኖችን ብቻ ሳይሆን ሶሻል ፋብሪኩንም ጭምር መፈወስ እና መታደግ ካለው ንዴትና ብሶት ያስፈልጋል። እነዚህ ታላላቅ ፈተናዎች ናቸው። ለዚህም ነው ታላላቅ መሪዎች የሚያስፈልጉት ጊዜ ላይ እየደረስ ነው ብዬ አምናለሁ። ውይይቱ ከጥቂት ደቂቃዎች በኋላ ይቀጥላል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። ዝግጅቶቻችንን ከዌብሳይታችንም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። መቼም ዛሬ የሙዚቃ ቃና የለንም። ለማንኛውም ግን ቅዳሜ ነውና ጨርሶ ጭር እንዳይል አንድ ሙዚቃ ትጋብዥን፣ አንድ ሙዚቃ ቅዳሜ። ለነገሩ ሁልጊዜ የሙዚቃ ቃና ፕሮግራም ነበር፣ ዛሬ ግን ውይይታችን ሰፋ ስላለ ይህ ፕሮግራም የለም። እንደው የሙዚቃ ቃና በእንግሊዝኛ ቢሆንም እኔ አማርኛ ልምረጥ። የእጅጋየሁ ሽባባውን ናፈቀኝ እንጋብዛችሁ። ናፍቆሻል፣ ታስታውቂያለሽ፣ አገር ናፍ ወደ ውይይታችን እንመለስ። አሁን አመሰግናለሁኝ ጽዮን፣ ለሙዚቃ ምርጫሽ። ሬዲዮችሁን አሁን የከፈታችሁ ብትኖሩ ርዕሱን ለማስታወስ ያህል በኢትዮጵያ ወቅታዊ ሁኔታ ላይ እየተካሄደ ባለው ውይይት ላይ ነው እየተነጋገርን ያለ ነው። በተለይ ሰሞኑን በኦሮሚያ እየታየ ባለው ሁኔታ ወደ አንድ ዓመት ሊያስቆጥር ጥቂት ቀናት በቀሩት የተቃውሞ ሁኔታ፣ እንዲሁም በአማራ በኮንሶና በሌሎችም የአገሪቱ አካባቢዎች የሚታዩትን ተቃውሞዎችም የሚመለከትና የሚወሰዱትም እርምጃዎች ለበርካቶች ሕይወት መጥፋት ምክንያት መሆናቸውን ተንተርሶ የሚሰጡ አስተያየቶችን ነው ከባለሙያዎች ከምሁራን እየሰማችሁ ያላችሁት በዚህ ምሽት። ከዚህ በፊት የዚህ ዝግጅት ሁለት ተከታታይ ክፍሎች ቀርበው ነበር። የመጨረሻው ክፍል ነው አሁን እያቀረብንላችሁ ያለ ነው። በውይይቱ ላይ እየተሳተፉ ያሉት የሕግ ባለሙያው አቶ ሙሉጌታ አረጋዊ፣ የኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸውና ከሜልበርን ዩኒቨርሲቲ የሕግ ፋካልቲ አጥኚ ረዳት መምህር ዶክተር ጸጋዬ አራርሳ ናቸው። ጽዮንች ያወያየቻቸው። ጽዮን አሁን ከአቆም ሽበት ጥያቄ እንቀጥል። በጣም ጥሩ። እነዚህ የተነሱት ነገሮች ከላይ ጀምረን ስናነሳቸው የነበሩት ጉዳዮች ካሉ መፍትሄ ነው የምትሉትን ሀሳብ አስቀምጦ ብትባሉ ምን አይነት ሀሳብ ታስቀምጣላችሁ? ከዶክተር ጸጋዬ ነው የምጀምረው። እሺ እኔ ያው አሁንም ኢንሴስት የማደርገው ፈተናዎች አሉ እና ከዚህ አጣብቅኝ እና ይሄ ከፈጠረብን ፈተናዎች እንዴት አድርገን እንወጣለን የሚለውን ነው ማየው እንጂ ስጋት ነው የሚል ድምዳሜ የለኝም እኔ። ፍርሃት ግን አለ አሁን ሙልጌታ ያለውን ልክ የትግራይ ተወላጆች ተጠቃሚ ሆነዋል የሚለውን ያህል የትግራይ ተወላጆች ሊጠቁ ይችላሉ ኢህአዴግ ባይኖር የሚል ፍርሃት በህዝቡ ዘንድ አለ። ይሄ ተደጋግሞ ተገልጿል። እኔም በአይን አይቻለሁኝ የሰማኋቸው የእኔ ተማሪዎች ሁሉ አሉ። ይሄንን ፍርሃት ግን እንዴት አድርገን ማስተናገድ እንዴት አድርገን መያዝ አለብን? ይሄ የእነሱ ፐርሴፕሽን ብቻ አይደለም አድሬስ መደረግ ያለበት ተጎድተናል፣ ያልተጠቀምንም ተገለናል፣ የሚሉትም ፐርሴፕሽን ቱዛት ኤክስቴንት አድሬስ መደረግ አለበት እና ይሄ አለ ይሄ ደግሞ እንዲኖር የህወሀት ባለስልጣናት ደጋግመው ይሄን ፈጥረዋል። ህወሀት ማለት ትግራይ ነው፣ ትግራይ ማለት ህወሀት ነው እያሉ እንዳንለየው እያደረጉ ለማስፈራሪያ ለራሳቸው የፖለቲካ አጀንዳ ሲሉ ይህንን ተጠቅመውበታል። ይሄ ግን ከባድ ፈተና ነው ለሚፈጠረው ሰላማዊ ሽግግር የሚባል ነገር ሚኖር ከሆነ ትልቅ ፈተና ነው። ስለዚህ ምን ይደረጋል? እኔ የሚመስለኝ ይመስለኝ መጀመሪያ መደረግ ያለበት አሁን ሀገሩን ሰላም እንዲወርድ ማድረግ ነው። ለዚህ ደግሞ ብዙ የጦር ሀይል ፈሶበት ነው ያለው ሀገሪቱ ላይ ይሄ የጦር ሀይል በፍጥነት መሰብሰብ አለበት። ሀገሩ ከምንም ነገር በላይ መጀመሪያ ቅድሚያ ተሰጥቶበት ሰላምና ማድረግ መረዳት ሊፈጠርበት ይገባል። ሁለተኛ መንግስት ቀላሉን እርምጃ መውሰድ መጀመር አለበት። ችግር አለብኝ እያለ ግን ችግር እናንተ አትንገሩኝ ይላል፣ ህዝቡ ሲናገረው። ምንድን ነው ይሄ ቀላል እርምጃ የተባለ እንደሆነ መስማት መስማት ህዝቦች ችግር አለብን ሲሉ መስማት። ትልቅ አጋጣሚ ነበር በቀደም ለታ ይውረዱልን ከዚህ ጋር እናንተ እንድትናገሩ አንፈልግም ሲሉ አንድ ጊዜ እሺ፣ በቃ እናንተ አትጣሉ፣ እሺ ብለው ዞር ቢሉ ምን አለበት? ከዛች መድረክ ማለት ነው። ከዛ ቀጥሎ ይህ ያገባናል የሚሉ የፖለቲካ ኃይሎች ለምሳሌ አገር ውስጥ በህጋዊ መንገድ እየተንቀሳቀሱ እየታገሉ ያሉ ሰዎች አሉ። ከእነርሱ ጋር ዳያሎግ መጀመር የመጀመሪያው እርምጃ ይሆናል። አራተኛ፣ ብዙ ሰው የታሰረ የደረሰበት የማይታወቅ ሙሉጌታ እንዳለው የፖለቲካውን ችግር የህግ ችግር እያስመሰሉ ህግን እንደ መሳሪያ እየተጠቀሙ ያጠቋቸው ብዙ ሰዎች አሉ። እነዛን ሰዎች መፍታት አለ። ይሄ የማረጋጋቱ ስራ አንዱ ክፍል መሆን አለበት እና ሰዎችን መፍታት ማስወጣት መጀመር አለባቸው። ከዛ እንደ ሁኔታው ካሉት የፖለቲካ ሀይሎች ጋር መነጋገርን ሲጀምሩ ከውስጥ ካሉት ብቻ ሳይሆን ከውጭም እስካሁን በህገ መንግስታዊ ስርዓት ውስጥ ከሌሉ ሰዎችም ጋር ወደ ድርድር የመግባት ዘመን ነው ብዬ አምናለሁ። ለዚህ ደግሞ ሁሉም የአመራር ብቃት እና የድርድር ብቃት ማሳደግ ይገባቸዋል። ከዚህ ባሻገር ሁሉም ሰው ፖለቲከኞች፣ ምሁራን፣ አክቲቪስቶች፣ የሃይማኖት መሪዎች በሙሉ ህዝቡ ዘንድ ሞዴሬሽን እንዲኖር ከመቼውም ጊዜ በላይ መረጋጋት እንዲኖር ከባድ ጊዜ ነው። ስለዚህ ሞዴሬሽን እንዲኖር ማለት መለስ የማለት ሌላ ሰውም አለ ብሎ የመተያየት እርምጃ እንዲጀመር ንግግር መስድ መጀመር አለባቸው። ሚዲያዎቹ ይሄንን ማድረግ አለባቸው ብዬ አምናለሁ። ወደ አቶ ሙልጌታ ልሂድና አቶ ሙልጌታ፣ ዶክተር ጸጋይ ያነሷቸው የመፍትሄ ሀሳቦች የመንግስትን ሚና የሚጠይቅ ነው። የተነሱትን ችግሮች ለማስወገድ መንግስት የመፍትሄ አካል መሆን ይችላል ወይ ለሚለው ጥያቄ ምላሽ ሰጥተው እርስዎ የመፍትሄ ሀሳብ ነው የሚሉትን ይግለጹልኝ። ጸጋ አሁን የተናገረው እንዳለ አንድ ፐርሰንት ነው የምቀበለው። አክቹዋሊ ምን እላለሁ እኔ ኢህአዴግን የማይጨምር ከአሁን በኋላ ማለት ነው ኢህአዴግን የማይጨምር ኢትዮጵያን ችግር ለመፍታት የሚደረግ ጥረት አደገኛ ይሆናል ብዬ ነው የማስበው። ለምሳሌ አንዳንድ ሰዎች ምን ይላሉ? አሁንኑ የባለ አደራ መንግስት ይቋቋም ወይም አሁንኑ ኢህአዴግ ወርዶ የሽግግር መንግስት ይቋቋም የሚል አስተያየቶች ወይም ጽሑፎች አንብቤ ያውቃለሁ። ይሄ አሁን ኢትዮጵያ ውስጥ ያለው ሪያሊቲ ካለመገንዘብ የመጣ ነው ብዬ ነው እኔ የማስበው። ምክንያቱም ሲምፕል ነው፣ ይሄ ሩቅ አይሄድም። ኢህአዴግ እንቢ ይላል፣ አልወርድም፣ ሽግግር መንግስት አላቋቁምም፣ እኔ ተመርጫለሁ፣ ምን የምታወሩት ነው? ያልቃል። ስለዚህ ከዛ በኋላ ያለሽ አማራጭ ምንድን ነው? ኢህአዴግን በጉልበት ለመግፋት ነው የምትሞክሪው ማለት ነው። እሱ ደግሞ ወደ የማትፈልጊው ጦርነት ነው የሚያስገባሽ ማለት ነው። በሰላማዊ መንገድ ለመጓዝ ምንፈልግ ከሆነ እኔ በበኩሌ ሰላማዊ ሽግግር እንዲኖር ነው እንፈልገው። ኢትዮጵያ ውስጥ ለውጥ እንደሚያስፈልግ ኢህአደግም ተቀብለዋል። ልዩነቱ ምንድን ነው? ምን አይነት ለውጥ ያ ለውጥ እንዴት ነው የምናካሄደው የሚለው ላይ ነው እንጂ ለውጥ እንደሚያስፈልግ መንግስትም ተቀብለዋል። አሁን ኢህአደግም ተቀብለዋል። ግን አቶ ሙሉ ጌታ መንግስት ለውጥ እንደሚያስፈልግ ተቀብለዋል ተቀብለዋል። እሱን ልነግርህ ነው። ምን ብለዋል? እኛ መልካም አስተዳደርም ፕሮቫይድ ማድረግ አልቻልንም። እኛ ኮራፕሽንን ፕሮአክትም ማሸነፍ አልቻለም። እኛ ኪራይ ሰብሳቢነትን አጠናክረናል። እኛ ስልጣንን ለግል ጥቅማችን መዋል ነው የያዝ ነው። እኛ የህዝቡን ዲማንድ ሳስፋይ ማድረግ አልቻልንም ብለዋል መንግስት እና ይሄ ችግር ስለሆነ ከዚህ መውጣት አለብን። ይሄ ከዚህ ለመውጣት ደግሞ ለውጥ ማካሄድ አለብን። ያ ለውጥ ምንድን ነው የሚለው መንግስት ጥልቅ ተሀድሶ ነው የሚለው ስልጣን መልቀቅ ነው መልስ። አሁን ይሄ ለውጥ ነው ወይ ይሄ አይነት ለውጥ ነው ወይ የሚፈለገው የሚለው ላይ ልንለያይ እንችላለን። እኔ ራሴ ጥልቅ ተሐድሶ ማለት መጀመሪያ አይገባኝም፣ ምንም ለሆነ ትርጉሙ። ሁለተኛ ጥልቅ ተሐድሶ ማለት እዚህም እዛም እንደሰማሁት የመንግስት ባለስልጣናት ሲያወሩ ለምሳሌ ሰዎቹን መቀየር ባለስልጣናቱን መቀየር ማለት ከሆነ ትርጉም ያለው ስራ መስራት አይቻልም። እና ምንድን ነው የምለው እኔ በበኩሌ ኢህአዴግ ግራጅዋሊ ልክ ጠጉ እንዳለው ፖለቲካል ስፔሱን ከፍቶ ነጻ ለሆነ ፌር ለሆነ ውድድር ማካሄድ ወደምንችልበት ደረጃ ሊያደርሰን የምችል ሁኔታ መፍጠር መቻል አለበት። ይሄ መፍጠር የሚችል አሁን ብቻ ዶክተር ደረሰ እዚህ አቶ ሙልጌታ ያነሱት ሀሳብ ላይ መንግስት ይህንን ለማድረግ ፈቃደኛ የሚሆን ይመስሎታል ወይ? እኔ የዶክተር ጸጋዬም፣ የአቶ ሙልጌታም የመፍትሄ ሀሳቦች እኔም የሚገርመው መቶ በመቶ ነው የምስማማባቸው። አንደኛ ኮንፊደንስ ቢልዲንግ ሜዠርስ መውሰድ አለበት ይሄ በየክልሉ ያሰፈረውን የጦር ኃይል ማንሳት፣ የህሊና እስረኞችን የፖለቲካ ተቃዋሚዎችን የመፍታት የጸረ ሽብር ህጉንና የቻሪቲ ሰን ሶሳይቲ ፕሮክላሜሽን አክት ግብረሰና የሲቪል ማህበረሰብ ተቋማት እንዳይንቀሳቀሱ በጣም ተጽዕኖ የሚያደርጉ አዋጆችን ማንሳት፣ የሚዲያ እና የህዝብ መገናኛ ብዙሀንን በነጻነት እንዲንቀሳቀሱ የመፍቀድ እና ሀገሩ እንዲተነፍስ አፈናው ረገብ እንዲልና ነጻና የተረጋጋ የፖለቲካ ውይይት ወይም ኔጎሽሽን የሚደረግበት ኤንቫይሮንመንት ወይም ከባቢ እንዲፈጠር እነዚህን አራት ነገሮች በማድረግ የመጀመሪያውን እርምጃ ሊወስድልን ይችላል። መንግስት ይሄን ካደረገ ራሱ እኔ የኢትዮጵያ መንግስት ትልቅ ትልቅ ትልቅ ምስጋና ሰጠዋለሁኝ። ሁለተኛ ቅድም ዶክተር ጸጋዬ ያነሳው ነገር አለ። በየቦታው ያሉ ወጣቶች የሲቪክ ማህበረሰብ የሚመሩ ሶሻል ሚዲያ ላይ አክቲቭ የሆኑ በኦሮሞን ፕሮቴስት በጎንደርም ባየነው በተለያዩ ቦታ አሉ፣ ግን የፖለቲካ አመራር የሚሰጡ ተቋማት አለ። ስለዚህ በአስቸኳይ በተለያየ ቦታ የተሰበሰቡት እነዚህ የተለያየ ፓርቲክለር የሆነ ዲማንድ ፖለቲካል ዲማንድስ ያላቸው ሙቭመንት ኢንስቲቱሽናላይዝድ መሆን አለባቸው፣ እና የፖለቲካ ቅርጽ ይዘው አወቃቀር ይዘው አመራር ይዘው የምንፈልገው ይሄና ይሄ ነው፣ ጥያቄያችን ይሄ ነው፣ ፍላጎታችን ይሄ ነው፣ ይሄንን ልንሰጥ ፈቃደኛ ነን፣ ይሄን ልንቀበል ፈቃደኛ ነን የሚል ለፖለቲካ ውይይት አድራሻ ያለውና ተጠሪ አድርገን ልንጠቁመው የምንችለው ሰው መደረግ መገኘት አለበት። ይሄን ለማድረግ ተቃዋሚ ፓርቲ የሚባሉት በጣም በጣም ትልቅ ኃላፊነትና ስራ ይጠብቅባቸው ይሄን ሳያደርጉ ኢህአዲግና እና ተወያይ ማለት ራሱ ከማን ጋር ነው ኢህአዲግ የሚወያየው የሚለውን ጥያቄ መመለስ ነው የሚያቀጥል። ሶስተኛ ለእኔ በጣም ወሳኝ የምለው መንገድ ምንድን ነው፣ ፖለቲካ ፓርቲ ውስጥ ገባ ሳንገባ የኢህአዲግም አባልና ደጋፊ ሳንሆን የሀገራችን ጉዳይ ያገባናል የምንል መምህራን፣ ቄሶች፣ ሼኮች፣ የሙያ ማህበር ባለቤቶች፣ ሰራተኞች፣ በተለያየ የህይወት ነገር ውስጥ ያለው አርቲስቶች፣ መንግስታችን ከዚህ በኋላ ወይም የፖለቲካ ተዋንያኖቻችን እኛ ልንተዳደርበት የምንፈልገውን ስርዓትና ህግ ወይም ህገ መንግስት እንዴት እንደሚቀርጹ አጠገባቸው ሆነን እያየን ባለቤት ሆነን ከዚህ በኋላ እንዲህ ያለ አዙሪት የመሞት የመታሰር የመደብደብና የጦርነት ታሪክ አዙሪት ውስጥ እንዳንገባ ባለቤት የሆነው ህገ መንግስት እንዲቋቋም ፓሲቭ ሳንሆን፣ ተመልካች ሳንሆን ባይስታንደር ሳንሆን አጠገብ ቆመን የምንታዘብ ሳንሆን እነዚህን የፖለቲካ ተዋንያን ተጠያቂ እንዲሆኑ ማድረግ አለ። ይሄ ሶስተኛ የማየው ፒላር ነው። አራተኛ አሁን ወደ ኢህአዴግ ልምጣ። አቶ ሙሉጌታ አሁን መለወጥ አለብኝ ብለዋል። ጥልቅ ተሃድሶ አደርጋለሁ ብለዋል ኢህአዴግ። ስለዚህ ለመደራደር ኔጎሼትን ለሆነ ፖለቲካል ሴትልመንት ፈቃደኛ ነው ብለውናል። እኔ ሆነ ለየው አላል አላልኩም። ምንድን ነው ያሉት? እሺ እንደገና ሪፍሬዝ አድርጉልኝ ልመልስ። ጽዮን ይሰማሻል? ይሰማኛል። እንደገና ይንገሩኝና ሀሳቡን አጠር አድርገው ልመልስ እያሉ ነው ዶክተር ደረሰ። ምንድን ነው ታዲያ ያሉት? እኔ ያልኩት ኢህአዴግም ለውጥ እንደሚያስፈልግ ተቀብለዋል። ያ ለውጥ ደግሞ ምንድን ነው የሚለው ኢህአዴግ ጥልቅ ተሀድሶ ነው የሚለው ነው ያልኩት። ኢህአዴግ ኔጎሼት ለማድረግ ተስማምቷል አላልኩም። ምክንያቱም ኔጎሼት ለማድረግ እንደተስማማ አላውቅም። እሺ እንግዲያው ይሄን በአስተካከያው ትጄ ልመልስ ሲሆን እሺ፣ ኢህአዴግ ጥልቅ ተሀድሶ የሚለው ነገር ትንተናው በሁለት ነገር ላይ የተመሰረተ ነው። አንደኛ ሰዎች የመንግስትን ስልጣን ያለ አግባብ የግል ሀብት ማካበቻ አድርገውታል። ስለዚህ ሌብነትና ሙስና ስለተንሰራፋ ሌቦችና ሙሰኞችን አውርጄ፣ ለህዝብ የሚንገበገቡ እንደ ሻማ እየቀለጡ ሌላውን ሀብታም አድርገው የሚሞቱ የፖለቲካ ካድሬዎች ይሾማለሁ። በዚህ የመልካም አስተዳደር ጥያቄ ችግር እፈታለሁ ይላል። ሁለተኛ የሚለው ምንድን ነው? ከዚህ በፊት የምሾማቸው ሹመኞች ሙያ ያላቸው አይደሉም። ሰዎች በሙያ ብቃትና በስራ ልምድ ሳይሆን በፓርቲ ሎሌነት እና በብሔር ተዋጽኦ ነበር የሚወሰኑት። ይሄ ደግሞ የአገልግሎት አሰጣጤን በጣም ብልሹ ስላደረገው ባለሙያ ወይም ጠቢብ ሰዎችን ሾሜ የአስተዳደርና የአገልግሎት ስራውን አሳልጣለሁ እያለ ነው። ይሄ ጥልቅ ተሀድሶ ህዝቡ ለሚያነሳው የነጻነትና የዴሞክራሲ ጥያቄ መልስ ሊሆን አይችልም። መልሱም የሚሆነው ምንድን ነው? ሀገሪቱ ወደ ኋላ ተመልሳ ለሁሉም የሚበጅ ነጻና ዴሞክራሲያዊ ሀገር መስራት፣ የፌዴራል አስተዳደሯን እንደገና መጎብኘት፣ ምንድን ነው የጎደለው ነገር ምንድን ነው ሊጨመርበት የሚገባ የሚለውን ነገር ማስተካከል፣ ከዛ በኋላ ነጻና ፍትሀዊ ምርጫ ተደርጎ ህዝብ የእኔ ነው የሚለው መንግስት ስልጣን ተረክቦ ማስተዳደር ነው። ለእንዲህ አይነት ደፋር ለእንዲህ አይነት ደግሞ እውነተኛ ወይም ኦነስት ለሆነ ፖለቲካል አንደርቴኪንግ ራሱን ያዘጋጃል ወይ እንደ ሻማ ቀልጣለሁ የሚለው ኢህአዴግ የሚለውን ጊዜና ታሪክ ይፈታዋል። እነዚህ አራት ነገሮች ግን ወሳኝ ናቸው ብዬ አስባለሁ። እሺ፣ ለሶስታችሁም አንድ ጥያቄ ላንሳና በዛውም የማጠቃለያ ሀሳብ እየሰጣችሁ ውይይቱን እናጠቃለው። ሶስታችሁን ባነሳችሁት ሀሳብ ላይ ሰላማዊ የሆነ ሽግግር ለማድረግ ኢህአዲግ የመፍትሄ አካል መሆን ይችላል የሚል ነገር አስቀምጣችኋል። ነገር ግን አንዳንድ የፖለቲካ አስተያየት ሰጪዎች ኢህአዲግ በሀገሪቱ ላይ እንደዚህ አይነት የፖለቲካ ውጥረት ሲፈጠር ነገሮችን አስተካክላለሁ ይልና ነገሩ ግን የተረጋጋ ሲመስል ቃሉን ያፈርሳል የሚል ስጋት አላቸው እና ይህን ስጋታቸውን ሲሰነዝሩ ይደመጣል። ይህን ቃሉን ማጠፉን በምን ልንቆጣጠረው እንችላለን? የሚል ስጋታቸውንም ሲሰነዘሩ ይሰማሉና ና የዘረዘራችኋቸው የመፍትሄ ሀሳቦች እንዴት ተግባራዊ ሊደረጉ ይችላሉ? ከዶክተር ጸጋይ ነው የሚጀምረው አሁን ምን መደረግ አለበት ለሚለው በጣም ሪያልስቲክ የሆኑ መልሶች መስጠት ስላለብን እነዛን አራት ነጥቦች አንስቻለሁ። እንደ አጋጣሚ ደግሞ ከሌሎችም ጋር በእነዚህ ላይ ተግባብተናል። ነገር ግን ትክክለኛ የሚያስፈልገን ለውጥ ተሀድሶ ሳይሆን የሚያስፈልገን እኔ በአማርኛ ምን እንደምለው አላውቅም፣ በጣም ስር ነቀል የሆነ ለውጥ ትራንስፎርሜሽን ነው የሚያስፈልገን። ያ ደግሞ ቅድም ሙልጌታ ያነሳቸውን አማራጮችም ከእይታችን ውጪ አያደርግም። ለምሳሌ የአደራ መንግስት ይቋቋም፣ የሽግግር መንግስት ይቋቋም የኮንሴንሰስ መንግስት የተለያየ የሽግግር መንገዶችን ያስፈልጋል። ከኢህአዴግም ውጪ ከኖርማል ፖለቲካል ሁኔታዎች መፍትሄዎች ውጪ አሁን ከባድ የፖለቲካ ቀውስ ስለሆነ ያለው ትልቅ የፖለቲካ መልስ ተመጣጣኝ የሆነ የፖለቲካ ምላሽ ነው የሚያስፈልገው። ስለዚህ የኢህአዴግ መታደሱ ብቻ ሳይሆን መለወጥ ያለበት ስርዓቱ ራሱ እንደ ስርዓት ዘ አይዲያ ኦፍ ኢህአዴግ የኢህአዴግ አይነት ስርዓት እንዳይኖር ማድረግ እንዲቻል በማያዳግም ሁኔታ መፍጠር አለብን ነው። ይሄን ለማድረግ ኢህአዴግ የመፍትሄው አካል መሆን አለበት ወይ? እኔ ቀደም ሲል እንዳልኩት አሁን በአሁን በሰዓት ምን መደረግ አለበት ብለሽ ስለጠየቅሽኝ ነው እነዛን መፍትሄ ተጨባጭ መፍትሄ ያስቀመጥኩት እንጂ በእኔ እምነት ኢህአዴግ የችግር መንስኤ ብቻ አይደለም እራሱ ችግር ነው እያልኩኝ ነው። የመጨረሻው አስፈሪ ቀውስ ኢትዮጵያ ውስጥ ሊፈጠር የሚችለው በህዝቦች መካከል የሚፈጠር ግጭት ነው። እሱን የሚፈጥረው ኢህአዴግ ራሱ ነው። ስለዚህ ኢህአዴግ የችግር የመፍትሄ አካል ይሆናል እኔ በጣም ትልቅ ጥርጣሬ አለኝ ቢሆን ጥሩ ነው። ከሆነ ዶክተር ደረሰም እንዳለው ሙሉጌታም እንዳለው ኢህአዴግ የመፍትሄው አካል ለመሆን ፈቃደኝነት ካሳየ መልካም። አይመስለኝም። ያን የማያደርግ ከሆነ ተገፍቶ ብቻ ነው ሊወድቅ የሚችለው ማለት ነው። እንደዛም ሆኖ እንኳን ግን እንደዛም ወድቆ አሁን ኦልሞስት ማስተዳደር እያቃተው ነው። ወድቆም እንኳን ካለ ኢህአዴግ ሽግግር ሊኖር ይችላል ወይ፣ እነሱንም ያላካተተ ሽግግር ሊኖር ይችላል ወይ የሚለው እንግዲህ ታሪክ ብቻ የሚመልሰው ጥያቄ ነው። እኔ ኢህአዴግ በታሪኩ አንድም ጊዜ የሚታመን የድርድር የውይይት ፓርትነር ይሆናል ሆኖ አያውቅም። ይሆናል የሚል ተስፋ የለኝም። ነገር ግን ተቸግሮ፣ ተገፍቶ በቃ የመጨረሻ አማራጭ ሆኖበት ከጀመረ ማድረግ የሚችለው እርምጃ ቀደም ሲል እንዳልኩት ምንም ቅድመ ሁኔታ ሳያስቀምጥ ከማንኛውም ባለ ድርሻ ጋር ለመነጋገር ዝግጅት ማድረግ ይጠበቅበታል። ከዛ በፊት ግን ከራሳቸው መካከል ጠንካራ አመራር መውለድ አለባቸው። ቅድም እንዳልኩት ተቃዋሚም ጋር የአመራር ችግር አለ፣ ኢህአዴግም ጋር ከባድ የአመራር ውድቀት አለ። አሁን የአመራር ክራይሲስ ውስጥ ናቸው እና ከማን ጋር እንደሚነጋገር እንኳን እስከማናውቅ ድረስ ማለት ነው እና ይሄንን ካደረጉ፣ አይ ቲንክ ወደ ሰላማዊ ሽግግር መሄድ እንችላለን። ብያመ አቶ ሙልጌታ፣ ማጠቃለያ ጭምር ነው የምፈልገው ከርሶ ና ያነሳሁትን ጥያቄ እና ማጠቃለያ። ጽዮን፣ በጣም ብሪሊያንት ጥያቄ ነው የጠየቅሽው። አሁን ኢህአዴጎች ተስማሙ እንበል ና ይሄ ነገር ከረገበ በኋላ፣ ተቃውሞ ከቀነሰ በኋላ የነዋት ሀሳባችን ቀይረናል በቃ ሀገሩ ተረጋግቷል አጨቅጭቆት ይሉስ ምንድ ነው፣ ዋስትናችን የሚለን ጥያቄ በጣም ብሪሊየንት ጥያቄ ነው። ምክንያቱም ሪል ጥያቄ ነው። እኔ ቅድም ያልኩት የጸጋዬን ሀሳብ እንዳለ ኤንዶርስ ሳረግ፣ ምንድነ ጭንቅላት ነስ ያሉ ኢህአደግ ከዛሬ ጀምሮ ማውራት ማቆም አለበት። ሶ ህዝቡ አውርቶ ማያቅ ህዝብ ማውራት አለበት። ኢህአደግ አድማጭ መሆን አለበት። ሶ የሶሉሽናችን አሳምፕሽን ምንድን ነው? ኢህአደግ ይህን ለማድረግ ይስማማል። ልክ ዶክተር ደረሰም የዘረዘሯቸው ነገሮች አሉ ላለመድገም ማለት ነው ኢህአዴግ ማድረግ አለበት ያላቸው እነሱ ናቸው ዋስትናዎች ለምሳሌ ነገ እሺ መስማት ፈልጋለሁ ምንድን ነው ችግሩ ፈቃደኛ ነኝ የሶሉሽኑ አካል ለመሆን ስለዚህ ምን ምን ይደረግ የሚለው ላይ ሁለቱም ወንድሞቼ የዘረዘሯቸው ነገሮች እነዚህ ነገሮች ተደረጉ ማለት ህዝቡ ኢምፓወርድ እየሆነ ሄደ ማለት ነው ምን ማለት ነው ሰዎች እንዳፈለጋቸው የሚሰበሰቡ ከሆነ ላይክ ህጉ በሚፈቅደው መሰረት ማለት ነው። ሰዎች የሚደራጅ ከሆነ ሰዎች ሰላማዊ ሰልፍ የሚያደርጉ ከሆነ ምን ማለት ነው? ዲያሌክቲካሊ የመንግስት ስልጣን እየቀነሰ የህዝብ ስልጣን እየጨመረ ይሄዳል ማለት ነው። ያ ነው ጋራንቲው። ህዝቡ ኢህአዴግ እሺ ይሰማለሁ ስላለ ህዝቡ ትግሉን ያቆማል ማለት አደለም። ትግል የሚቆም ነገር አደለም። የህዝቡ ጋራንቲ ወርክና ትግሉ ነው። ሶ ትግሉ የፖለቲካ ትግል ይሆናል ማለት ነው። ላይክ ቫይለንት ያልሆነ ግጭት በማይፈጠር መልኩ፣ ምክንያቱም ሁለቱም ወገን አሁን ፒስፉሊ ትራንስፎርም ማድረግ እንችላለን። ሌላው ጸጋ ያለው ትራንስፎርሜሽን ነው የሚያስፈልገን ያለው እውነት ነው። ትራንስፎርሜሽን ነው የሚያስፈልገን። ኮስትን ኢዝ ትራንስፎርሜሽኑ እንዴት ነው የምናመጣው? እና ምን እያልኩ ነው እኔ፣ ሰላማዊ የሆነ ትራንስፎርሜሽን ከሆነ የምናስበው ኢህአዴግ የትራንስፎርሜሽኑ አባል ወይም አካል ሊሆን ይችላል ብለን ኢማጅን ከማድረግ ብንነሳ ፌል ቢያደርግ እንኳን መሞከራችን ትልቅ ነገር ነው የሚሆነው። ቢያንስ የሞራል የበላይነት ያስገኝልናል። ስለዚህ በእነዚህ ምክንያቶች ኢህአዴግ እወጣለሁ ቢል አልቲሜትሊ ህዝቡ የራሱ ትግል ስለሆነ ዋስትና ትግሉ ይቀጥላል። ትግሉን ማቆም አይችልም። ኒ ስለዚህ እወጣለሁ እንኳን ቢል ህዝቡ የሚያውጣው ነገር የለም። ዶክተር ደረሰ ማጠቃለያ ልውሰድና ከዛ በኋላ አጠቃልላለሁ። ውይ እኔ መቼስ ጽዮን፣ እግዚአብሔር ይስጥልን፣ ስለ ጋበሽን በተለያየ ሀገር ያለን ሰዎች ነን። የተለያየ ፖለቲካ አመለካከት ያለን ሰዎች ነን። ቅድም ዶክተር ፀጋዬ እንዳለው ተስፋ የሚሰጥ ነው። በዚህ እንኳን መስማማታችን አሁን በእነዚህ ነጥቦች እንኳን መስማማታችን ትልቅ ነገር። እውነት ለመናገር እኔ ኢህአዴግ ከዚህ በፊት በድርድር የማይታመን እንደሆነ ሁላችንም እናውቃለን። ይሄ ደግሞ በሁለት ምክንያት ነው ባይነኝ። አንዱ ምንድን ነው፣ ይሄ የተቃኘበት የግራ አይዲዮሎጂ ብዙ ጊዜ ነገሮችን የሚያየው በጨቋኝና በተጨቋኝ አድሀሪና ተራማጅ አንዱን ወንጀለኛ አንዱን ጻድቅ አድርጎ ስለሆነ በዛ ርእዮት ውስጥ የፖለቲካ ኮምፕሮማይስ የሚባል ነገር የለም። እና አሸንፎ መውጣት ሲባል መቶ በመቶ አሸንፎ ሌላውን ዜሮ አስቀርቶ መውጣት። ይሄ አይዲዮሎጂ ደግሞ ለዴሞክራሲ ለኔጎሽሽን፣ ለሬኮንሲሌሽን የሚሆን አይዲዮሎጂ አይደል። እና አልፈርድባቸውም። ያደጉበት ርእዮት ውጤት ናቸው። አንዱ ምክንያት እሱ። ሁለተኛ እንደም እንደምናውቀው አሁን ያለው ርእዮት ደግሞ ይሄ ልማታዊ መንግስት ነኝ የሚለው ምንድን ነው? እኔ አውራ ፓርቲ ነኝ እና ይሄንን አገር አምሳ ስልሳ አመት ገዝቼው መሀከለኛ መደብ ፈጥሬ እኔን ልሻማ ቀልጬ ከዛ በኋላ ነው እንግዲህ ሊበራል ዲሞክራሲ የሚበሉት ምን አይነት ማህበራዊ ከበርቴ የተፈጥሮ እና እኔ አሁን ሞግዚት ነኝ የሚል እና ለዛ ሞግዚትነት ደግሞ አምሳ ስልሳ አመት ተሰጠኝ። ሌላውን በሙሉ እየገዛው ሀብታም አድርጌው ከዛ በኋላ መሬት ላይ ኦብጀክቲቭ ኮንዲሽንስ መጠሬ ይሄ ሁለቱ ነገሩ ነው። ኢህአዴግን አንድ በጣም አምባገነን እንዲሆን የሚያደርገው አሁን ግን የህዝብ ማዕበል እየመጣ ነው። የህዝብ ግፊት እየመጣ ነው። የህዝብ ጥያቄ እየመጣ ነው። ሞግዚትነትህን አንፈልግም፣ አምባገነንነትህን አንፈልግም፣ በልማት ስም መብታችንን መርገጥ አይቻልም እያለ ነው የኢትዮጵያ ስለዚህ ደወሉ እየተደወለለት ነው። ለደወሉ መንቃት ነው ያለው አማራጭ። አልነቃም ወደ ውይይት መድረክ አልመጣም፣ አሁንም በሀይል እና በጉልበት ይህን ፈታለሁ የሚል ከሆነ ራሱ ጠፍቶ አጥፍቶ ማለቅ ይሆናል። የኢህአዴግ የታሪክ ሌገሲው ይሄ ነው። ደዛ አይነት ምርጫ እንደማይወስዱ ተስፋ እናደርጋለን። ናው በታወቃሚ ወገን ያለው ይሄንን በማሰብ ለእነሱ እድል በመስጠት የለውጡ የትራንስፎርሜሽኑ አካል አድርጓቸው ሞራል ሱፒሪየሪቲ ይሰጣል የሚለው የአቶ ሙልጌታ አርግመንት እኔ ይስማማኝ እና ተቃዋሚ የሚባለው ኃይል ወይም መብቱን የሚጠይቀው ኃይል የሚጎልበት ነገር የለም። ይህንን አፒል በማድረግ የሚቀንስበት ነገር ያለ አይመስለኝም። እሺ በጣም አመሰግናለሁ። እንግዲህ በጣም አመሰግናለሁኝ ሳጠቃልለው የማጠቃልለው ያነሳችኋቸው ሀሳብ አለ፣ የተስማማችሁባት። በመሀል ላይ ደግሞ ያልተስማማችሁበት ሀሳብ አለ እና እነሱን ይዘን ለአድማጮች ደግሞ ከሰሙ በኋላ አድማጮች የሚያነሷቸው ጥያቄዎች ካሉ የአድማጮችን ጥያቄዎች ተቀብለን ካቆምንበት ውይይቱን እንደምንቀጥል ተስፋ አደርጋለሁ። እንደሱ እንዲሆን ደግሞ እኔ እንግዲህ የራሴን ኃላፊነት እወጣለሁ። በእናንተም በኩል ያነሳችኋቸውን ሀሳቦች እንደገና በድጋሚ አዳምጣችሁ መነሳት አለበት ብላችሁ የምታስቡት ካለ እነሱንም ደግሞ ይዛችሁ ሌላ ውይይት እንደምናደርግ ተስፋ አረጋለሁ። በእኔ በኩል ሁላችሁንም በጣም አመሰግናለሁ። በጣም እናመሰግናለን። የተከበራችሁ አድማጮች ይህ ውይይት ለጊዜው ለአሁን ተቋጨ። ለሚነሱት ጥያቄዎች ሁሉ የኢትዮጵያን መንግሥት ምላሽ ለማካተት ጥረት እያደረግን ነው። የመንግሥቱን ቃል አቀባዮች አስተያየትና እናንተም አድማጮች ውይይቱን ተከታትላችሁ የምትሰጧቸውን ሐሳቦቻችሁን ጨምረን ይህንን ውይይት እንቀጥላለን። በውይይቱ ላይ ያላችሁን ጥያቄዎች፣ እንዲሁም በቀጣይ ከዚህ ጉዳይ ጋር መነሳት አለበት የምትሉትን ሁሉ ጻፉልን። ሙሉውን ውይይት ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ታገኛላችሁ። የስልክ ቁጥራችን 2022059942 የውስጥ መስመር 14 ወይም ደግሞ ኢሜይላችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው ሲሆን በገባሽው ቃል መሰረት ምን ትጋብዥን ይሆን? አንድ ሙዚቃ ልጨምር። አሁን እንኳን ወደ እንግሊዝኛው ብንሄድ ነው የሚሻለው። ቅዳሜ ቅዳሜ ው ቢያንስ የሙዚቃ ቃና ለማስታወስ እንዲሆን ዋን ዳይሬክሽን የተባሉ የሙዚቃ ቡድኖች፣ ወጣት የሙዚቃ ቡድኖች ናቸው። ዋትስ ሜክስዩ ቤሮፎል ሲሉ የተጫወቱትን ዘፈን በጋብዘስ አንቺን ውብ የሚያደርግሽ You're insecure. Don't know. What አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የየመን ዋና ከተማ ውስጥ በአንድ የታወቁ ሰው የቀብር ስነ ስርዓት ላይ የአየር ጥቃት ደርሶ ከሰማንያ የሚበልጡ ሰዎች መገደላቸው ተዘገበ። እማኞች በዓለም አቀፍ ደረጃ የሚታወቀው መንግስት ወገን የሆኑ ህብረት ኃይሎች ናቸው ጥቃቱን ያደረሱት ይላሉ። የዩናይትድ ስቴትስ የሪፑብሊካን ፓርቲው ፕሬዚደንታዊ እጩ ዶናልድ ትራምፕ ብቅ ባለው ሴቶችን በተመለከተ ጨዋነት የጎደለው ንግግር ሲናገሩ የሚያሳየው ቪዲዮ ምክንያት በሪፑብሊካን ፓርቲው መሪዎች ድርጊቱ እየተወገዘ ነው። ሀሪኬን ማቲው የተባለው ሄይቲ ውስጥ ዘጠኝ መቶ የሚጠጉ ሰዎች የገደለው እና ፍሎሪዳ ደግሞ አራት ሰው የገደለው ከባድ ዝናብ አዘል የውቃያኖስ ማዕበል ዛሬም ጆርጂያን፣ ሰሜን እና ደቡብ ካሮላይናን አሁንም እያሰጋ መሆኑ ታውቋል። የተከበራችሁ አድማጮች፣ የምሽቱ ዝግጅት ተጠናቀቀ። ነገ በራዲዮ መጽሔት እንገናኝ። በእኛ በኩል በመላ ባልደረቦቻችን ስም እንሰናበታችኋለን። ጽዮን ግርማና ሶሎሞን አባተንን ሰላም በደናደሩ